voice of America VOA ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ሰኔ 26 2007 ዓ.ም ዝግጅታችን ጀመረ። ጤና ስጥልን፣ እንደምናመሻቸው የተከበራቸው አድማጮቻችን። የዚህ ምሽት አስተናጋጆች ሰለሞን ክፍልና ቆንጂት ታየነን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ወደ ኢትዮጵያ የሚያደርጉትን ጉዞ የተቃወሙ ኢትዮጵያውያን ዛሬ ረፋዱ ላይ ዋይት ሀውስ ቤተ መንግስት ደጃፍ ሰልፍ አካሂደዋል። ዘገባ ይኖረናል። ስዊዘርላንድ የሚኖሩ ኢትዮጵያውያን እስላማዊ መንግስት ነኝ በሚለው ቡድን ለተገደሉ ኢትዮጵያውያንና ኤርትራውያን ቤተሰቦች ያዋጡትን የገንዘብ እርዳታ አከፋፈሉ። ግርማ ፕሮግራሙን ትመራለች። መልካም ምሽት ወደ ዓለም ዜናው እንገባለን። አሁን የተባበሩት መንግስታት የሰብአዊ መብቶች ጉባኤ በኤርትራ ላይ የሚካሄደው የመብት ጥሰት ምርመራ የሚጠረጠረውን በሰብና ላይ የሚፈጸሙ ወንጀልም እንዲያካትት ትናንትና ወስኗል። አርባ ሰባት አባላት ያሉት የሰብአዊ መብቶች አካል ነው በኤርትራ ያለውን የሰብአዊ መብቶች አያያዝ እንዲመረምር የተቋቋመው ልዩ አጣሪ ኮሚሽን ስራውን በአንድ አመት እንዲያራዝመው የተስማማው። ቪኦኤ ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርበዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያወጣው ይህ መግለጫ ኤርትራ ውስጥ ተፈጽሟል የሚለውን የሰብአዊ መብቶች ረገጣ በመዋቅር ደረጃ ያለማቋረጥ የሚካሄድና ጅምላ ብሎ ነው የሚጠራው። ምርመራው ሙሉ ተጠያቂነት ባለበት ሁኔታ እንዲካሄድ የሚጠይቀው የምክር ቤቱ ውሳኔ ጥሰቶቹ በሰብዕና ላይ የተፈጸሙ ወንጀሎች መሆናቸውንም ይናገራል። በፕሬዚደንት ኢሳያስ አፈወርቂ ብርቱ እጆች የተጨመደደው አገዛዝ ባለፉት 22 ዓመታት ውስጥ ሰዎች በግለሰቦች ጥማት ብቻ መታሰራቸውን፣ የስቃይ አያያዝ እንደተፈጸመባቸው፣ እንደተገደሉና ደብዛቸው እንዲጠፋ መደረጉን፣ አፋኝ ወይም ጨቋኝ ስርዓት እንደተዘረጋ ሶስት አባላት ያሉት ቡድን ባለፈው ወር ኤርትራ ላይ ባወጣው ባለ አምስት መቶ ገጽ ሪፖርቱ አትቷል። ትናንትናው የምክር ቤቱ የውሳኔ ሐሳብ ረቂቅ በአጀንዳነት እንዲያዝ ያቀረቡት ጅቡቲና ሶማሊያ ኤርትራ ውስጥ ይፈጸማል የተባለውን ጅምላ የሰብአዊ መብቶች ረገጣ በብርቱ እንደሚያወግዙ አስታውቀዋል። በሌላ በኩል ደግሞ የምርመራውን ጊዜ ለአንድ ተጨማሪ ዓመት መራዘም እንደሚደግፍ የአውሮፓ ኅብረት አስታውቋል። የአውሮፓ ኅብረት ኤርትራ ውስጥ እየተፈጸሙ ያሉ አስከፊ የሰብአዊ መብቶች ጥሰቶች በጥልቅ ያሳስቡታል። ይህንንም በአፍሪካውያን የቀረበ ሐሳብ ሙሉ በሙሉ እንደግፋለን። በምክር ቤቱ አጀንዳነት መቀጠሉንም እንደግፋለን የኤርትራ መንግስት ያሳየው ያለመተባበር አካሄድ የአውሮፓን ኅብረት እንዳሳዘነውም ተጠሪው ገልጸዋል። በሌላ በኩል ግን በስብሰባው ላይ የተገኙት የኤርትራ መንግስት ተጠሪ አቶ ተስፋ ሚካኤል ገራህቱ ለምክር ቤቱ የቀረበው ረቂቅ ሐሳብ እንዳሳዘናቸው ተናግረዋል። ድራፍት ሪዞሉሽን ን ንት ሌጂቲማይዝ ንንድ ባያስድ ንድ ሪፖርትስ ይህ ረቂቅ የውሳኔ ሐሳብ የሚያሳየው መሠረተ ቢስ የሆኑ ውንጀላዎችንና ሪፖርቶችን ሕጋዊነት ወይም ተቀባይነት ለማስያዝ የሚደረግን ጥረት ነው። የምክር ቤቱ አባላት የቀረበውን ረቂቅ ውሳኔ እንዲቃወሙ ቡድኔ ጥሪ ያሰማል። ቻይናና ሩሲያ ውሳኔው ፍሬ አያስገኝም ሲሉ ራሳቸውን ከረቂቁ አግልለዋል። ዝርዝር ዘገባውን በሌላ ዝግጅት ይዘን እንመለሳለን። በደቡብ ሱዳን አዲሱ የአፍሪካ ኅብረት ልዑክ እንዲሆኑ የተሰየሙት የቀድሞው የማሊ ፕሬዚደንት አልፋ ኦማር ኮናሬ ከደቡብ ሱዳን ፕሬዚደንት ሳልቫኪር እና ከሌሎች ከፍተኛ ባለሥልጣኖች ጋር ለመነጋገር ዛሬ ጁባ ገብተዋል። የጉብኝታቸው ዓላማ በኢጋድ ማለት በምሥራቅ አፍሪካ ኢኮኖሚ ልማት ትብብር በይነ መንግሥት አሸምጋይነት የሚካሄደውን በአሁኑ ወቅት ባለበት የቆመውን የሰላም ድርድር ለማንቀሳቀስ እንደሆነ ኮናሬ ገልጸዋል። ዋኬ ሳይመን ከጁባ የላከውን ዘገባ አዳነች ፍሥሐ ታቀርባለች። የአፍሪካ ኅብረት ሊቀመንበር መንበር እንኮሳዛና ድላሚና ዙማ የቀድሞውን የደቡብ አፍሪካ ፕሬዝደንት ታቦ ኢምቤኪን እንዲተኩ ከሸሟቸው ወዲህ አልፋ ኡመር ኮናሬ ደቡብ አፍሪካ ሲገቡ ለመጀመሪያ ጊዜ ነው። ሁላችንም የደቡብ አፍሪካ ሕዝብ የሚመኘው ሰላምና ስምምነት እንዲኖር እንሻለን። ይህ ክቡር የሆነው ሰላም የደቡብ አፍሪካ ህዝብ ሊደርስበት የማይችል ነገር አይደለም። ሰላም ማምጣት ያለበት የደቡብ አፍሪካ ህዝብ ራሱ ነው። ሆኖም ይህን ለማድረግ እንረዳቸዋለን። እዚህ ያለነው ከእነሱ ጎን ሆነን ለመርዳት ነው። ኮናሬ በደቡብ አፍሪካው ጉብኝታቸው አጣብቅኝ ውስጥ የገባውን የሰላም ድርድር ለማንቀሳቀስ ከፕሬዚደንት ሳልቫኪርና ከህዝባዊ ድርጅቶች ጋር ተገናኝተው ይነጋገራሉ። በአዲሱ ሀገር የሚካሄደውን ግጭት ለማቆም በሚደረገው ጥረት የአፍሪቃ ህብረት የጎላ ሚና ሊጫወት ስለሚችልበት ጉዳይም ያጠናሉ። የአፍሪቃ ህብረት ደቡብ አፍሪቃ ውስጥ ለስምንት ወራት ያህል ሲካሄድ በቆየው ግጭት ተፈጸሙ የተባሉት ወንጀሎችንና ሌሎች የጭካኔ ተግባሮችን ሲመረምር ቆይቷል። ውጤቱ ግን እስካሁን ባለው ጊዜ ይፋ አልሆነም። የተባበሩት መንግስታት ድርጅት የሚገኙባቸው ሌሎች ዓለም አቀፍ ድርጅቶች መንግስትና አማጽያኑ በየበኩላቸው የጭካኔ ተግባሮች ፈጽመዋል ይላሉ። ዩናይትድ ስቴትስ ለብሩንዲ ስትሰጥ ከቆየችው የደህንነት ጥበቃ ፕሮግራም አንዳንዶቹን እንደምታቋርጥ፣ ለዚህም ምክንያቱ ፖሊስ በፖለቲካ ተቃውሞ ሰልፈኞች ላይ ፈጸመ ባለችው የኃይል እርምጃና ዩናይትድ ስቴትስ ተጭበርብረዋል ባለችው የፓርላማ ምርጫ ውጤት መንግስት ለመቀጠል በደረሰበት ውሳኔ ነው ብላለች። የአሜሪካ ውጭ ጉዳይ መስሪያ ቤት ትናንት ማታ ባወጣው መግለጫ ፕሬዚዳንት ፒየር ኩሩንዲዛ ለሦስተኛ ጊዜ ለመወዳደር የደረሱበት ውሳኔ ለብዙዎች መገደልና ለመቶ አርባ አራት ሺህ ሰዎች ወደ ጎረቤት አገሮች መሰደድ እንዲሁም ለሀገሪቱ ኢኮኖሚ መንኮታኮት ምክንያት ሆኗል ብሏል መግለጫው። አክሎም መንግሥት ለነፃና ትክክለኛ ምርጫ ሁኔታዎች ፈጽሞ ባልተሟሉበት መንገድ በተካሄደ በሰኔው የፓርላማ ምርጫ ውጤት ለመቀጠል የደረሰበት ውሳኔ ቀድሞ የተከሰተውን ችግር አባብሷል ሲል አስረድቷል። ቡሩንዲ ሀምሌ ሰባት ለማካሄድ ያቀደችውን ፕሬዚደንታዊ ምርጫ እንድታቆይ ከዓለም አቀፉ ማህበረሰብ የቀረበላትን ጥሪ እንድታከብርም የአሜሪካ ውጭ ጉዳይ መስሪያ ቤት አስገንዝቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በማይዲጉሪ የሚገኙ የናይጄሪያ የጸጥታ ባለስልጣናት ሁለት የነውጠኛው የቦኮ ሀራም ቡድን አጥፍቶ ጠፊ ቦምብ የታጠቁ ሴቶች ዛሬ ከተማይቱ ውስጥ ባደረሱት ጥቃት አስራ ሶስት ሲቪሎች መግደላቸውን ገለጹ። በዛሬው ዕለት ቦርኖ ክፍለ ግዛት ውስጥ ወደ ማይዲጉሪ በሚወስዱ መንገዶች ዳርቻ አትክልትና ፍራፍሬ የሚሸጡ ነጋዴዎችን ኢላማ ባደረጉ በርካታ ፍንዳታዎች ሌሎች አስር ሰዎች መገደላቸውም ተዘግቧል። ማይዲጉሪ ሰሞኑን በርካታ ከባድ ጥቃቶች እየተፈጸሙባት ያለች ከተማ ነች። ቅዱስ የሙስሊሞች ጾምበት የተያዘበት የረመዳን ወር በጀመረ በአንድ ሳምንት ውስጥ በተካሄዱ ጥቃቶች የሞቱ ሰዎች ቁጥር ከአንድ መቶ ስልሳ በላይ መሆኑ ተገልጿል። ነውጠኞች ከትናንት በስቲያ ማክሰኞ ኩኳዋ ከተማ ውስጥ የሚገኙ በርካታ መስጊዶችን ኢላማ አድርገው አንድ መቶ የሚሆኑ አማኞችን እንደገደሉ ይታወሳል። በቻድ ዋና ከተማ በእንጃሚና ያሉ የህግ ጠበቆች ዛሬ ሲናገሩ ደግሞ ባና ፋናዬ በተባለው በሰሜን ካሜሩን እና ቻድ የቦኮ ሀራም የሎጂስቲክስ ኃላፊ መኖሪያ ቤት ውስጥ የተደበቀ በርካታ ጦር መሳሪያ ይዘናል ብለዋል። ግለሰቡ ወደ ናይጄሪያ በገፍ የሚገባውን የጦር መሳሪያ የሚያቀባብል ነው ሲሉ ጠበቆቹ ያስረዳሉ። ዩናይትድ ስቴትስ በትላንትናው ዕለት ማሊ ውስጥ በአንድ የተባበሩት መንግስታት የሰላም አስከባሪዎች ኮንቮው ላይ የደረሰውንና ስድስት ሰዎች ተገድለው ሌሎች አምስት የቆሰሉበትን ጥቃት በከፍተኛ ደረጃ አውግዛለች። ጥቃቱ ትላንት የደረሰው ከቲምቡክቱ ከተማ ደቡብ ምዕራብ 45 ኪሎ ሜትር ርቀት በሚገኝ መንገድ ላይ ነው። በረሃማ አካባቢው ሁከት የበዛበት መሆኑ ይታወቃል። በኮንቮዩ ላይ ለተካሄደው የደፈጣ ጥቃት ጽንፈኛው በእስላማዊ ማግረብ የአልቃይዳ ቡድን ኃላፊነቱን ወስዷል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ትላንት ከመሸ ሁሉም የቡርኪና ፋሶ ዜጎች ለሆኑት ለስድስቱ የጥቃቱ ሰለባዎች ቤተሰቦችና መንግሥት የሐዘን መግለጫ ልከዋል። የዓለሙ ድርጅት ዋና ጸፊ ባንኪሙን በበኩላቸው ጥቃቱ የተባበሩት መንግሥታት የማሊን ሕዝብ ለመርዳትና ሰላም ለማስፈን የያዘውን ጥረት አያሰናክልም ብለዋል። የጸጥታው ምክር ቤት አባላትም የዓለሙን ድርጅት የሰላም ጠባቂዎች የጥቃት ኢላማ ማድረግ በዓለም አቀፉ ሕግ መሰረት በጦር ወንጀል ሊያስከስስ እንደሚችል አስገንዝበዋል። ዜናው አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራም ነው። የምናስተናግዳችሁ እኔ ቆንጅ ይታዬና ሰለሞን ክፍሌ ነን። ላበሰኔ 27 ክብረ በዓል በነፃነት ቀን እዚህ መገኘት በጣም ትልቅ ጉዳይ ይመስለኛል። የ1772ቱ ጉዞ የተጠናቀቀበት ነው። የሌርሜዮን ግብ ለዚህች አገር ነጻነት ማምጣት ነበር። ሌርሜዮንና ላፋየት ያደረጉት ደግሞ በትክክል ይህንኑ ነው። አሜሪካ በነገው ዕለት የነጻነት በዓሏን ታከብራለች። በአስራ ስምንተኛው ክፍለ ዘመን አሜሪካ ለነጻነትዋ ባደረገችው ትግል የረዳችው የፈረንሳይን መርከብ ተመስሎ የተሰራ በክብረ በዓሉ ላይ ለመሳተፍ ይመጣል። ከዛ ዘገባ ላይ የቀነጨብነውን ነው ያሰማ ናችሁ የምሽቱ አብይ ርዕስ የዋሽንግተኑ የዋይት ሀውሱ ሰልፍ ተጠናቅሮ እስከሚዘጋጅ ወደ ምሽቱ የመጽሄት ክፍለ ጊዜ እናልፋለን። የተከበራችሁ አድማጮች፣ ከአዲስ አበባ የደረሰን ይሆናል። በስዊዘርላንድ የሚኖሩ ኢትዮጵያውያን እስላማዊ መንግስት ነኝ በሚለው አይሲስ በአሰቃቂ ሁኔታ ለተገደሉ ኢትዮጵያውያንና ኤርትራውያን ቤተሰቦች ያዋጡትን ከአራት መቶ ሺህ ብር በላይ ትላንት አከፋፍለዋል። ሌሎች ኢትዮጵያውያንም ይህንን ፈለግ ሊከተሉ እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቅርበዋል። በርከት ያሉ ኢትዮጵያውያን የሚኖሩባቸው ሌሎች አገሮች መኖራቸውን ያስታወሱት በስዊዘርላንድ የኢትዮጵያ ተዋሕዶ ቤተ ክርስቲያን አስተዳዳሪ መላከገነት አባ ኃይለ ጊዮርጊስ ወልደ ማርያምም ተመሳሳይ መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። የማጽናኛ መልእክት ከባህር ማዶ የሟቾቹን ቤተሰቦች በአንድ ላይ ያሰባሰበ ዝግጅት በመንበረ ፓትርያርክ ጽፈት ቤት። እስላማዊ መንግስት ነኝ የሚለው አሸባሪው አይሲስ የፈጸመው አሰቃቂ ግድያ በኢትዮጵያውያን ዘንድ የፈጠረው ቁጭት፣ ያስከተለው ቁጣ ከፍተኛ ነው። እነዚያ ኢትዮጵያውያን ለአሰቃቂ ግድያ የተዳረጉት ቤተሰቦቻቸውን ጭምር ከድህነት ሊያወጡ ኑሯቸውንም ሊያሻሽሉ እንደሆነ ያስታወሱ አንዳንዶችም በሟቾቹ እግር ተተክተው የበኩላቸውን ማድረግ ጀምረዋል። ትናንት ማምሻውን በመንበረ ፓትርያርክ ጽህፈት ቤት አዳራሽ የተካሄደው ስነ ስርዓትም ይህ ሁኔታ የተንጸባረቀበት ነው። በዚሁ ስነ ስርዓት ላይ በስዊዘርላንድ የሚኖሩ ኢትዮጵያውያን ያሰባሰቡትን ከ400 ሺህ ብር በላይ ለ11 የተጎጂ ቤተሰቦች አስረክበዋል። ለአራት ኤርትራውያን ቤተሰቦችም የድርሻቸውን ለመስጠት በዝግጅት ላይ ናቸው። የተሰባሰበውን ገንዘብ ይዘው የመጡ የተደረጉት በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ መላከ ገነት አባ ኃይለ ጊዮርጊስ ወልደማርያም ይህንኑ ለቪኦኤ አብራርተዋል። እኛ የምናከፋፍለው ኢትዮጵያ ውስጥ ላሉ 11 ቤተሰቦች ና ኤርትራ ውስጥ ላሉ አራት ቤተሰቦች በአጠቃላይ ማስረጃ ያገኝንላቸው ለእነዚህ ለአስራአምስቱ ቤተሰቦች ነው። በዚህ መሰላ ኢትዮጵያ ውስጥ ላሉት ለእያንዳንዳቸው ዛሬ ወደ 27750 የኢትዮጵያ ብር ለአስራአንዱ ቤተሰቦች አከፋፍለናል። ተጨማሪም ስድስት ምእመናን ከአስራአንዱ በጣም ችግረኛ የሆኑትን ስድስቱም ቤተሰቦች እስከ እድሜ ልክ እንደ ልጅ ለመርዳት ቃል ገብተዋል። እነዛንም እንግዲህ ዳታ እያሰባሰብን ነው። ከአስራ አንዱ የትኞቹ ናቸው በጣም ችግረኞች የሚለውን ስዊዘርላንድ ካሉ ሊረዷቸው ከጠየቁ ወይም ከፈለጉ ፈቃደኞች ከሆኑ ልጆቻቸው ጋራ እናገናኛለን ማለት ነው። ኤርትራ ውስጥ ያሉትን እንዴት ነው የምትደርሷቸው? በምን መንገድ ነው ለእነሱ ስለመስጠት ያሰባችሁት? ኤርትራ ውስጥ የሚገኙትን እንግዲህ የስልክ ቁጥርና የቤተሰቦቹን አድራሻ በማፈላለግ ላይ ነው የምንገኘው። እየተወሰኑትንም አግኝተናል። እንዴት እነሱ ጋር መድረስ እንደሚችል ደግሞ አንዳንድ ቴክኒካዊ ጉዳዮች ደግሞ ኮሚቴው እያጠና ይገኛል። እንግዲህ እኛ በትንሹ ይህንን ካደረግን ትልልቅ ኮሚኒቲ የኢትዮጵያውያን ኮሚኒቲ ያለበት ሀገሮች ስላሉ እነዚያም ይህንን ፈለግ በመከተል እንደዚሁ የሚችሉትን ያህል እርዳታ ያደርጋሉ ብለን ተስፋ እናደርጋለን። መላከገነት አባ ኃይለ ጊዮርጊስ ወልደ ማርያም፣ እንግዲህ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ፣ በጣም አመሰግናለሁ ስለ ጊዜው። እጅግ በጣም እኔም ቪኤን ከመጀመሪያው ጀምሮ ትብብር ስታደርጉልን መልእክታችንን ለሕዝብ ስታስተላልፉልን ስለነበረ እጅግ እጅግ እጅግ በጣም እና እናመሰግናለን ጎናችን ነበራቸውና፣ የቤተሰቦችን አድራሻ እንድናገኝ ረድታችሁናል። በእንግዲህ ወደፊትም እነዚህ በጄኔቫ ከተማ የሚገኘው የአዲስ አበባ ሬስቶራንት ባለቤት አቶ ጥላሁን በሎዛን ሲሆን ከተማ የሚገኙት ወዚሮ ራይል ወዚሮ ትርሲት እንዲሁም በበርን ከተማ የሚገኙት በዙሪክም ከተማ ወዚሮ ኤልሳ እነዚህም ደግሞ ከወላጆቻቸው ጋር ወይም ከሚረዷቸው ወላጆች ጋር ሲገናኙ እንዲሁ በቪኤ የምናሳውቅ መሆናችንን እንገልጻለን። ስለነበረ ጊዜ ሁሉ እግዚአብሔርንም የሱዛን ምመናንም ምእመናን ባደረጉት ትብብር ኮሚቴዎችም ተጠናክረው በመንቀሳቀሳቸው ነው ብለዋል መላከ ገነት አባ ኃይለ ጊዮርጊስ። ገንዘቡን ለማሰባሰብ በአምስት የስዊዘርላንድ አካባቢዎች የተቋቋሙ ኮሚቴዎችን በመወከል የመጡት አቶ ቴዎድሮስ ዘለቀም የኢትዮጵያውያኑ አስተዋጽኦ ከፍተኛ እንደነበር ይናገራሉ። ለምሳሌ እኔ ከምኖርበት ከሎዛን ከተማው አምስት ሺህ አንድ መቶ ያህል ነው ስዊስ ፍራንክ ተዋጥቷል። በመዋጮውን በተመለከተ በጣም ብዙ ብዙ ኢትዮጵያውያኖች እጃቸው እኔ እንዲያውም በጣም በሚገርም ነገር ብዙዎቹ እጃቸውን ሰዎቻቸው ሰደው የሚያወጡትን ብራሱ ሳያዩ በዛም ላይ ስማችን አይጠቀስ ብለው ብር የሰጡ የለገሱ በጣም ብዙ ምእመናን አሉ። በጣም ነገሩ በጣም ስሜታዊም ስለነበረ በወቅቱ ብዙ ሰው ብዙ ሰው ብዙ ሰው ብዙ መዋጮና ብዙ እርዳታ አድርጓል። ከመቼ እስከ መቼ ባሉት ቀናት ነበር የተሰበሰበው? ወዲያው ነገሩ እንደተፈጸመ ነው። ነገሩ እንደተፈጸመ በሳምንት ጊዜ ውስጥ ቤተክርስቲያን ይህን ነገር በማስተባበር እርዳታ እንዲሰበሰብ ጥሪ ያደረገች። ከዛ በኋላ ባሉት ሶስት ሳምንታት ውስጥ ብሩ ተሰብስቦ አለቀ። ከዛ በኋላ ነው ወደዚህ ጉዞ የተ አማቹ የሆነው መንግስቱ ጋሹ በአይሲስ የተገደለበት ዱላ ሞሲሳ የመጣው ከምስራቅ ወለጋ ባዩ ጢቃ ወረዳ ነው። ለተደረገላቸው ድጋፍ ምስጋናውን ገልጿል። ስዊዘርላንድ ያደረጉትን እርዳታ በጣም ደስ የምልና ሰውንም ያበረታታ ነው። በጣም ደስ ብሎኛል። እናመሰግናለን። በአይሲስ አሰቃቂ ግድያ የ25 ዓመቱን ልጃቸውን እንዳልከው ሀጎስን ያጡት አርሶ አደር ሀጎስ አየለ ነዋሪነታቸው በሰሜን ጎንደር ትክል ድንጋይ አካባቢ መሆኑን አስረድተዋል። ለሌሎች ወጣቶችም መልእክት በማስተላለፍ ጭምር ለተደረገላቸው ድጋፍ አመስግነዋል። በጣም እንጀራ ይስጣቸው ሰፊ አርጋቸው ያሰነታቸው በውጭ የሄዱትን ምን ያው እንደዚህ አድርገው የደገፉትን ሰዎች አይምሮና ልቦና አድርጎ ወደ ሀገራቸው የመልሳቸው። እንደገና ወደ እኛ ሀገር ስመጣ ግን የእኛ ሀገር አይድንም ኩታረው ቢሰማ እንዲያው ቢሰራ ሚሰማ ቢሆን ኑሮ የእኛ ልጆች ከዚህ አስነስተው ወደዛ ከዚህ ቢሰሩ ስንት ለውጥ ነገር አሉ። ከለውጡ ጀምሮ ደግሞ ሂደው ከዛ ሲሉ አንደኛ በገዛ ገንዘባቸው ሰዎች ይሄዳሉ። ደላ ላይውን አውቁትም ደላ ላይውን ለአንድ ሰው ስሰማ ለአንድ ሰው ከዛ ወስዶ ለሰጠል አሸባሪ ስልሳ ሺህ ብር ይቀበላል ይባላል። የእኛ ልጆች ግን በአራት ሺህ ብር ይሄዳሉ። ሽሮም ደላ ላይ ወስዶ እዛ ይስጣቸው እዛ ይስጣቸው ስጣቸው አውቁም በዚህ ይታረዳሉ። እና እኔ ለአገራችን ልጆች ተሀገራቸው ሰርተው ቢበሉ ብንበላ ለነዚህ መካሩ ቢቋቋምና ያሰነታችሁ ነው ምለው፣ ጨርሻለሁ። በስነ ስርዓቱ ላይ የተገኙትና የገንዘብ ስጦታውን ለተጎጆቹ ቤተሰቦች የሰጡት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብጹዕ ወቅዱስ አቡነ ማትያስ፣ ሌሎች ወገኖችም ይህንን ፈለግ ሊከተሉ እንደሚገባ ጥሪ አቅርበዋል። ስዊዘርላንድ የተደረገው የእርዳታ ማሰባሰብ በመላከገነት አባ ኃይለ ጊዮርጊስ ቀስቃሽነትና አስተባባሪነት እርዳታ ወገኖቻቸው ልጆቻቸውን ላጡ ወገኖች የሚደርስ እርዳታ በመደረጉ ቤተ ክርስቲያናችን በእጅጉ ታመሰግናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እዛ ያሉት ምዕመናንም እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ይህ በጎ አድራጎት በቀላሉ የሚታይ ነገር አይደለም እና ሌሎችም በዚሁ ይህንን ምሳሌ ወስደው በጎ አድራጎት ቢያደርጉ በጣም ጥሩ ነው በማለት ምስጋናችንን እናጠቃልላለን። የኢትዮጵያ የውጭ ጉዳይ ሚኒስቴር ተወካይም በሊቢያና ጸጥታቸው አስተማማኝ ባልሆነ ሌሎች አገሮች የሚገኙ ኢትዮጵያውያንን ለመመለስ እየተደረገ ስላለው ጥረት ገለጻ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች አሁን እሰጥ አገባ ፕሮግራም ይቀጥላል። የሰጣ ገባ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ለምሽቱ ሲካሄድ የቆየውን የኢትዮጵያ ምርጫና ውጤቶቹ በሚል ርዕስ በሁለት ወገኖች የተካሄደውን ክርክር ሁለተኛ ቀጣይ ክፍል ይሆናል። ይዞ የቀረበውና ድምጥ አቶ ንጉሴ ሶስት የመንግስት ቅርንጫፎች በሚኖሩበት ዲሞክራሲያዊ አሰራር የህግ አውጪዎች፣ የህግ አስፈጻሚና አመራሩን የሚሰጡ አካል ባለበት ስርአት እንደሚካሄደው ሁሉ እነኚህ በተናጠል ገለልተኛ ሆነው አንዱ ከሌላው ተጽዕኖ ነጻ ሆኖ መስራት የሚችልበት ሁኔታ አለ ብለው ያምናሉ። ሙሉ በሙሉ በየትኛውም ደረጃ ያለው የአንድ ፓርቲ ውክልና በሆነበት ትክክል ነው ለምሳሌ ፍርድ ቤቶችን ብትወስድ ብዙ ጊዜ አቃቤ ህግ ያቀረበውን ሲሽሩ እናይበትም ጊዜ አለ። ሁልጊዜ ሙሉ በሙሉ አቃቤ ህጉ አይደለም የሚደግፉት። አቃቤ ህጉ ያቀረበውን ሁሉ ውድቅ የሚያደርጉበት ጊዜም አይተናል፣ እንሰማል። ስለዚህ እርስዎ እያሉ፣ ይቅርታ ጣልቃ ልገባ ነው ነው ያነሱት። ምናልባትም ይበልጥ ያከራክራችኋል ሶስት የመንግስት ቅርንጫፎች ቅርንጫፎች በሚኖሩበት ዲሞክራሲያዊ አሰራር ባለበት ስርአት እንደሚካሄደው ሁሉ እነኚህ በተናጠል ገለልተኛ ሆነው አንዱ ከሌላው ተጽዕኖ ነጻ ሆኖ መስራት የሚችልበት ሁኔታ አለ ብለው ያምናሉ? ሙሉ በሙሉ በየትኛውም ደረጃ ያለው የአንድ ፓርቲ ውክልና በሆነበት ትክክል ነው። ለምሳሌ ፍርድ ቤቶችን ብትወስድ ብዙ ጊዜ አቃቤ ህግ ያቀረበውን ሲሽሩ ናይበቱን ጊዜ አለ። ሁልጊዜ ሙሉ በሙሉ አቃቤ ህጉ አይደለም የሚደግፉት። አቃቤ ህጉ ያቀረበውን ሁሉ ውድቅ የሚያደርጉበት ጊዜም አይተናል፣ እንሰማለን። ስለዚህ ይህ ምን ማለት ነው? ሙሉ በሙሉ በአስፈጻሚው በኤግዜኪቲቭ እንትኑ በወዲሁ ስር አይደለም። በአስፈጻሚው ስር አይደሉም። እርግጥ ምልህ ገና ዴቨሎፕ የማድረግ የማደግ ያንን ካልቸር ያንን ዴሞክራሲ ባህሪ የመጎናጸፍ እንትኑ ገና ነው። ገና ምልህ ሀገራችን በኢኮኖሚም በባህልም ገና እያደገች ነው እንደምታየው እና አብዛኛው ያልተማረ ህዝብ ነው ያለበት ይሄ ከእድገቱ ጋር ወደፊት እየጠራ የሚሄድ ነገር ነው የሚመስለኝ። ግን ሙከራዎች አሉ ለማለት ነው። ሙከራዎች አሉ። የሂደት ጉዳይ ነው እንጂ ዲሞክራሲያዊ አሰራር ነው የምትከተለው አገሪቱ ነህ የተባሉት ሶስት የመንግስት ቅርንጫፎች በገለልተኛነት ይሰራሉ እያሉ ነው አቶ ንጉሴ። አቶ ፈቃደ በቀደሙት ሌሎች ሀሳቦችም ጭምር ተከታይ ጥያቄ ከማንሳት በፊት እድሉ ልስጠው። ምን መሰለህ አሁን አቶ ንጉሴ እንደምሰማቸው ከሆነ እንዲሁ ጭርፍራፊ አይነት መረጃ እንጂ ጠለቅ ያለ ግንዛቤ ሀገሪቱ ውስጥ በመካሄድ ላይ ስላለው የፖለቲካ ሜዳው ላይ ያለውን ሪያሊቲ የሚያውቁ ሰው አልመሰሉኝም። አሁን ወይም ዝም ብለው ከወረቀቱ ላይ ህግ ተብሎ ከሚጻፈው ላይ እያነሱ የሚያነቡ ይመስላል እንጂ ኢትዮጵያ ውስጥ የመንግስት የተለያዩ ቅርንጫፎች የተለያዩና አንዱ አንዱ ቼክ አንድ ባላንስ የሚያደርጉበት አይነት ዴሞክራሲያዊ ሀገሮች ውስጥ እንዳለው አይነት ሁኔታ ነው ያለው ምናምን የሚል ነገር መቸም ራሳቸው መንግስትን የሚመሩት ኃይሎች እንኳን ይህን እውነት ነው ቢሏቸው የሚስቁ ነው የሚመስለኝ። የሚያምኑት አይመስለኝም። በተግባር እኮ በየዕለቱ የምናየውን ነገር ነው የምንገመግመው እንጂ ወረቀት ላይ የተጻፈውን ነገር ቃል የተገባውን ነገር አይደለም። በተግባር ነው። ከሁሉ በጣም የሚያሳዝነኝ አቶ ንጉሴ ወደ ተቃዋሚዎቹ ላይ ለመደፍደፍ ይሞክራሉ። ተቃዋሚዎቹ ድክመት ነው የለ ተቃዋሚዎቹ መከፋፈል የተቃዋሚዎቹ በቂ ምሳሌ እኮ አለን ተቃዋሚዎች ኦፖርቹኒቲ ሲያገኙ ሜዳው ሲስተካከል ምን ሊያደርጉ እንደሚችሉ የኢትዮጵያ ሕዝብ ምርጫን ምን ሊያደርግ እንደሚችል በአስራ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት በደንብ አይተናል። የኢትዮጵያ ሕዝብ ይህን ያህል ሞኝም አይደለም። እድሉ ከተሰጠውና አጋጣሚውን ካገኘ ምን ሊያደርግ እንደሚችል ሳይቶናል። ከዚህ ቀደም እና ከዛን ጊዜ ወዲህ በግልጽ እንደምናየው አገሪስ ውስጥ ሲቪል ሶሳይቲ እንዳይኖር የጸረ ሽብር ሕግ ሌሎችን በርከት ያሉ ሕጎች ወጥተው ተቃዋሚ እንዳይኖር ለማድረግ ሪሌንትለስሊ መንግስት ሲሰራ የቆየበት ሁኔታ እንዳለ እናውቃለን። ተቃዋሚዎችን ማዋከብ፣ የሚወጡትን ከዋክብት የሆኑትን መሪዎች እያሳደዱ አሸባሪ ነው እያሉ ማሰር፣ ጋዜጠኛ የተባለ በሙሉ እንዳለ ብራሹን ማጥፋት ይህ ሁሉ ነገር ከተካሄደ በኋላ እዛ ሀገር ውስጥ የተካሄደው ምርጫ ዴሞክራሲያዊ ነው ማለት በጣም በጣም የሚያስተሳስብ ነው። አቶ ንጉሴ እንደሰማኋቸው እንዲሁም ሚዲያ ሁሉ ተፈቅዶላቸዋል ይላሉ። ለተቃዋሚዎች የት የት ነው የተፈቀደላቸው? ይቺ የመጨረሻ ሁለት ሳምንት ላይ ማስታወቂያ እንዲያወጡ የተፈቀደችውን ነው የምናወራው እኮ። ምርጫ ስለ ባላንስ ነው። ሁሉም የሚወዳደሩ ሀይሎች እኩል የሆነ መድሎ የሌለበት ሜዳ ላይ ስለ መቀመጣቸው ነው የምናወራው እና የመንግስትን ሀይል ወይም የመንግስትን ተቋማት እዚህ ሀገር ያውቃሉ አይደለም። አሜሪካን ሀገር ፕሬዚዳንት ኦባማ የዋይት ሀውስን ስልክ እንኳን አንስቶ በመንግስት ገንዘብ መደወል አይችልም። ለዲሞክራቲክ ፓርቲ ጉዳይ በህግ የተከለከለ ነው፣ በእኛም ሀገር የተከለከለ ነው። ግን ምን እንደሚሰራ እናውቃለን አይደለም። በመንግስት ገንዘብ፣ በመንግስት ተሽከርካሪ፣ በመንግስት ተቋማት፣ በመንግስት መስሪያ ቤቶች ኢህአዴግ የምርጫውን ስራ ሲያከናውን የነበረው አገር እያየ በምርጫ ቦታ ታዛቢዎች እንዳይኖሩ ሰዎች እንዲፈሩ ማአት እኮ የሰብአዊ መብት ተቋማት ማአት ነጻ ተቋማት ሪፖርት ሲያደርጉት የነበረ ነገር ነው። ይሄ ሪሊ የመንግስት ደጋፊዎችንም ሆን መንግስትን ክሪቲሳይዝ የምናደርገውን ሰዎች ሁላችንም ሊያሳስበን ይገባል። እንዲህ አይነት ነገር ባለበት አገር ውስጥ ሰስቴኔብል የሆነ ኢኮኖሚ እድገትም አይኖርም፣ የሚያዛልቅ ነገርም አይኖርም። ለግጭት የሚሆን ነገር፣ ወደ አመጽ የሚመሩ ነገሮች እንደዚህ እነዚህ የመሳሰሉ ነገሮች ዛሬም ማናያቸው ግን ውለው አድረው አገሪቱን መዘዝ ውስጥ ሊከቱ የሚችሉ ነገሮች ነው። እንዲህ አይነት አካሄድ የተከተሉ አገሮች ሁሉ ያመጡት መዘዝ ይሄንን ነው እና እኔ ማንም ሀገሩ የተረጋጋ ሰላም ኖሯት እና ዘላቂ የሆነ መሰረት ላይ የተቀመጠ ዴሞክራሲ እስካልኖረ ድረስ ሁላችንም ልንሰጋ ይገባል እንጂ አሁን አሸንፎ ቦጭቆ መሄዱ ከዚህ ውስጥ ደግሞ ጥቅም የሚያገኘው ወገን ጥቅም ማግኘቱ ምናምን አይደለም። ትልቁ ነገር ሀገር ነው። የምናወራው ስለ ሀገር ነው። እንደዚህ አይነት ያውም እንደ ኢትዮጵያ ባለ በጣም ስብጥርነት በበዛበት ሀገር የመራጭ ድምፅ እንደዚህ አይሰራጭም። ሙሉ ለሙሉ ይቅር እንደው ሰባ ሰማንያ በመቶ እንደዚህ እንደዚህ የመሳሰሉ ውጤቶች እንደው ይምጡ እንበል፣ ምናልባት እንደው እንትን ቢሉ፣ ምንም ተቃዋሚ የሌለበት ፓርላማ። ይሄ እኮ ፕሊትሊ ሙሉ ለሙሉ ሀገራቸውን እንደ ባሪያ ፈንግለው በሚገዙ ሀገሮች፣ እንደ ሰሜን ኮሪያ ባሉ ሀገሮች ብቻ የምናየው አይነት ነው እንጂ በዴሞክራሲ ውስጥ እንዲህ አይነት ነገር የለም። እና በሁሉም ሰው ጥፍር ውስጥ ሲገባ ድረስ ማፈር አለበት በዚህ ውጤት፣ እንጂ ይህንን እንደ ትልቅ ግኝት ማየት የለበትም። ኢትዮጵያ ሁሉ በዚህ ሊያዝን ይገባል ማንም ኢንክሉዲንግ መንግስትን የሚደግፉ ሰዎች ሁሉ በዚህ ማዘን ያለባቸው ይመስለኛል። ይሄ ጥሩ አካሄድ አይደለም። ወደ ጥሩ መጨረሻችን ጥሩ አይሆንም። በዚህ አቅጣጫ አካሄድ፣ አቶ ፈቃደ፣ ውጤቱ ትክክለኛ አለመሆን ብቻ ሳይሆን ለኢትዮጵያ የሚያዛልቁ ሁኔታዎች የሚፈጥር አይደለም፣ እንዲያውም ወዳልሆኑ አዝማሚያዎች ሊያመራ ይችላል እያሉ ነው። መልስ መስጠት ከፈለጉ ድል ሰጦታ አለው፣ ካልሆነ ጥያቄ ላስከትል። ትንሽ መልስ ልስ። እሺ፣ እርግጥ ይሄ መቶ የሚለውን ነገር እኔም ቢሆን ቅር ይለኛል ግን ጥፋቱ ከኢህአደግ አይደለም፣ ጥፋቱ ከተቃዋሚዎች ነው። ስልሳ ተቃዋሚ እንዴት ሊፈጠር ይችላል አንድ ሀገር ውስጥ? እውነት ሀገራዊ አጀንዳ ካላቸው እዛ ሀገራዊ አጀንዳ ዙሪያ ሁሉም ሊሰባሰቡ ይገባ ነበር። ቅድም የመቶ በመቶ አሸናፊነት ለእኔም ቅር ይለኛል ብለዋል አቶ ፈቃደ፣ ግን የመንግስት ደጋፊዎች እንኳን ቢሆኑ ይሄ አደገኛ ሁኔታ ነውና ሊያሳስባቸው ይገባል። ይሄ ጥሩ አዝማሚ አይደለም፣ ብለን ኢትዮጵያውያን በሙሉ ሊያሳስበን ይገባል እያሉ ነው። ያሳስቦታል ኖ ኖ፣ አያሳስበኝም። ይሄ ምንም አደጋ የሚያመጣ ነገር የለውም። ምክንያቱም ኢህአዴግ የግድ አገሪቷን በልማት የማሳደግ ኃላፊነት አለበት እና ያንን መተካት የሚችሉ ፓርቲዎች አገራዊ አጀንዳ ይዘው መቅረብና ኢህአዴግን መፍሳት መቻል አለባቸው እንጂ ኢህአዴግን ብቻ አልሰራም እንዲ ያላረገን ብለው መቃወም ብቻውን በቂ አይደለም። የራሳቸው አጀንዳ ሁሉም ቢኖራቸውና ታ ፓርቲ አያስፈልግም፣ ወይም ሁለት ወይ ሶስት ብቻ የሆኑ ነበር። ተቃዋሚዎቹን ለተገኘው ውጤት አስተዋጽኦ ማድረግ አጠንክረው እየተችው ነው። እርሱ እንዳለ ሆኖ ግን አቶ ንጉሴ፣ ይሄ አቶ ፈቃደ ጥሩ አዝማሚ አይደለም ብለን ኢትዮጵያውያን በሙሉ እንዲያሳስበን ይገባል እንዳሉት እርሶም ለተስማሙበት መቶ በመቶ በመሆኑ ቅር ይለኛል ያሉት ድምጽ እንዴት የመጣ ይመስሎታል? እያንዳንዷ ድምጽ የምታመጣው ውጤት ለአንድ ፓርቲ ሚዛን ወሳኝ ድምጽ እንደመሆኗ እንዴት በየትኛውም ምርጫ ክልል የተሰጠ ድምጽ ወደ ኢህአዴግ ብቻ ይጠቁማል? አድማጮች ክርክሩ አልተቋጨም። በቀደመውና በሌሎች ተዛማች አነጋጋሪ ጭብቶች ዙሪያ በመጪው ሳምንትም ጦፍ ብሎ ይቀጥላል። እናንተም አድማጮቻችን በያላችሁበት ተነጋገሩ። በየበኩላችሁ ከልባችሁ የመከራችሁትን ለእሰጥ አገባ ፕሮግራም ብላችሁ ላኩልን፤ እናስተናግዳለን። ለአሁኑ ግን እንግዶቼን አቶ ንጉሴ ቢራቱንና አቶ በካለሽ ዋቀናን ለጊዜያቸው አመሰግናለሁ። እግዜር ስጥልን። ክቡራትና ክቡራን አድማጮች የአርብ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ዋይት ሀውስ ደጃፍ የተደረገው ተቃውሞ ሰልፍን የተመለከተውን ዘገባ እንደ ደረሰን እናቀርባለን። አሁን ወደ ቀጣዩ ዘገባ ይሆናል የምናልፈው። የአስራ ስምንተኛው መቶ ክፍለ ዘመን ትውስታ ተመልሶ መጣ ይላል የቀጣዩ ዘገባ። ያኔ አሜሪካውያን ከእንግሊዝ ቅኝ ነጻ ለመውጣት ያደርጉ በነበረው ውጊያ ፈረንሳውያን አግዘዋል። ያኔ በጦርነቱ ላይ ተሳትፋ የነበረችው ሌርሚያውን የምትባለው የጦር መርከብ አምሳያዋ ተሰርታ ሰሞኑን ኒውዮርክ ገብታለች። ዝላቲካ ሆክ ታሪኩን ወደኋላ መለስ ብሎ የቃኘ ዘገባ አጠናቅራለች። ሶሎሞን አባተ ያቀርበዋል። ሐሳቡ ይህቺ የ240 ዓመት የታሪክ አሻራን የሰነቀች የጦር መርከብ አምሳያ ነገ አሜሪካውያን ለሚያከብሩት 239ኛው የነጻነት በዓላቸው እንድትደርስ ነበር። ደረሰች። ሌርሚዮን ያኔ ከምሥራቅ ሜዲቴራንያን ባሕርን አቋርጣ አትላንቲክ ውቅያኖስን ቀዝፋ ወደ አሜሪካዊው የውቅያኖሱ ዳርቻ የደረሰችው ፈረንሳዊውን ጄኔራል ላፋየትና ያጀቧቸውን ተዋጊዎች አሳፍራ ነበር። በአሜሪካው አብዮት ጦርነት ውስጥ ሰልፍ ሊገቡ ላፋየት በ1980 ዓ ም ደረሱ። ከዚያ አራት ዓመታት ቀደም ብሎ ሰኔ 27 1768 ዓ ም ሁሉም ጊዜዎች በኢትዮጵያ አቆጣጠር ናቸው። አሜሪካውያኑ ቅኝ ግዛቶች ሁሉ ነፃ መሆናቸውን የሚደነግግ የነፃነት አዋጅ አወጡ። ያኔ የማሳቹሴትስ የጋራ ብልጽግና ገዢ እንዲሁም የሁለተኛው አህጉራዊ ጉባኤ ፕሬዚደንት የነበሩት ጃን ሃንኮክ በአዋጁ ላይ ፊርማቸውን አኖሩ። ሌሎች ቅኞች ሐምሌ 26 1768 ዓ ም ፈረሙ። ከአንድ ወር በኋላ ያንን የነጻነት አዋጅ የነደፉት ቤንጃሚን ፍራንክሊን፣ ጃን አዳምስ፣ ቶማስ ጄፈርሰን፣ ሮጀር ሼርማን እና ሮበርት ሊቪንግስተን ነበሩ። አሜሪካን ነፃ ያወጣው ጦርነት የተካሄደው ከ1767 እስከ 1775 ዓ ም በነበሩት ስምንት ዓመታት ውስጥ ነበር። ፀሐይ የማይጠልቅባት ታላቋ ብሪታንያን ጠንካራ መዳፎች ለማስለቀቅ የተካሄደው ፍልሚያ ተሰላፊዎች የሚሉት ሐሳብ ነበራቸው። እነሆ ነፃነት ቆማ ትኖር ዘንድ የሰው ልጅ ቆሞ ከግድ የለሽነት ጋር መዋጋት ይገባዋል። እናም ከነዚያ ተዋጊዎች አንዱ ሊሆኑ ነበር ጀነራል ማርኪስ ዶ ላፋየት። የነጻነት ዝማሬን እያፏጩ ወደ ምድረ አሜሪካ የነጎዱት ላፋየትን ይዛ የደረሰችው መርከብ በኒውዮርኩ የወደብ ዳርቻ ላይ መድፍ ተኮሰች። የዚያች ፍጹም ቅጂ የሆነችው የዛሬይቱ ኤርሚዮን ሀያ ሰባት ሚሊዮን ዶላር ወጥቶባታል። የዛሬው የሌርሚዮን አዛዥ ወይም ካፕቴን ያን ካሪዩ ዛሬ እርሳቸው ያቋረጡት ባህር ላፋየት ጆርጅ ዋሽንግተንን ለመቀላቀል ካደረጉት የከበደ ጉዞ ጋር ሲተያይ በእጅጉ የተንደላቀቀና የቅንጦት መሆኑን ለቪኦኤ ገልጸዋል። ባህር ላይ የቆየነው ሰላሳ ሰባት ቀናት ነው። ከተነሳንበት ቨርጂኒያ እስክንደርስ ደግሞ አርባ አራት ቀናት ሆነዋል። ድንቅ ጉዞ ነበረ። ወቅቱም በጣም የሚመች ነው። ከሰሜን ምስራቅ የሚነፍሰውን ነፋስ ይዘን ካናሪያ፣ በርሙዳ ላይ አንድ ቀን አርፈናል። የቨርጂኒያዋ ኖርፎክ በጊዜው መድረስ ከዚያም ዮርክታውን። መርከቧ ኒውዮርክ ለመድረስ የዩናይትድ ስቴትስን ምስራቃዊ የባህር ዳርቻዎች ማቆራረጥ ነበረባት። የቨርጂኒያዋን አሌክዛንድሪያን፣ ዋሽንግተንን ዲሲንም ጎራ እያለች ጎብኝታለች። ሌክሚዮን ከኒውዮርክ የነጻነት ቀን ክብረ በዓል ቆይተዋ በኋላ ደግሞ ወደ ሰሜን ቀዝፋለች ትቀዝፋለች የማሳቹሴትሷ ዋና ከተማ ቦስተን ላይ ታርፍና ደግሞ ወደ ካናዳ ትቀጥላለች። በዚህ የሌርሚዮን ጉዞ የአሜሪካ ታሪክ አፍቃሪያን በእጅጉ እየፈነደቁ ነው። መርከቧ ላፋየትንና የፈረንሳይ መንግሥትን መልእክት ይዛ ነው የመጣችው። ያኔ ኒው ጀርሲ ውስጥ እጅግ ተዳክሞና ችግርም ላይ ለነበረው አብዮታዊ ጦር የፈረንሳይ መንግሥት እርዳታ እንደሚሰጥ ሙሉ ጦር እና የባህር ኃይል ድጋፍም እንደሚሰጥ ነበር መልእክቱ። ስለዚህ በታሪክ ውስጥ አቅጣጫ ቀያር ጊዜ ነበር። ለዚህች መርከብ ምስጋና ይግባና ነጻነት ሆነ። በአሜሪካ የኤርሚዮን ላፋዬ ተወዳጆች ኅብረት አባል የሆኑት ማይልስ ያንግ ናቸው። የመርከቧ አዛዥና ሰማንያ የቡድኑ አባላት ይህንን ጉዞ ልዩ ትርጉም እንዳለው አድርገው ነው የሚያዩት። ካፕቴን ያንካሪው በሰኔ 27 le jour ክብረ በዓል በነጻነት ቀን እዚህ መገኘት በጣም ትልቅ ጉዳይ ይመስለኛል። የ1772ቱ ጉዞ የተጠናቀቀበት ነው። የሌርሚዮን ግብ ለዚህች አገር ነጻነት ማምጣት ነበር። ሌርሚዮንና ላፋየት ያደረጉት ደግሞ በትክክል ይህንኑ ነው። ሰኔ 27 2007 ዓ.ም 239 ኛው የነጻነት በዓል ሲከበር ሌርሚዮን የሌሎች 100 መርከቦችን ሰልፍ እየመራች በኒውዮርኳ የነጻነት ሐውልት ስታቹ ኦፍ ሊበርቲ ፊት ታልፋለች። በነገራችን ላይ ስታቹ ኦፍ ሊበርቲም ራሷም እኮ አሜሪካ መቶኛውን የነጻነቷን ቀን ስታከብር ከፈረንሳይ ሕዝብ በስጦታ እየተበረከተች ነበረች። ሰኔ 27 ወይም ፎርዝ ኦፍ ጁላይ በመላ አሜሪካ እጅግ ታላቅ ከሚባሉ በሁሉም አሜሪካውያንና በመንግስቱም በታላቅ ፍቅር ከሚከበሩ በዓላት አንዱ ነው። ከዚህ ዘገባ ከመሰናበታችን በፊት አንዳንድ ጭብጦችን ጣልጣል ላድርግ። በዚህ ዓመት የርችትና የመሳሰሉት ተቀጣጣይ የፈንጠዚያ ቁሳቁስ ሽያጭ ከግማሽ ቢሊዮን በልጧል። ግማሽ ቢሊዮን ዶላር። ሌላው ማስታወሻና ቅራቅንቦ ሽያጭ ደግሞ 370 ሚሊዮን ዶላር ደርሷል። የአሜሪካ ባንዲራ በብዙ ተቸብችቧል። የ3.6 ሚሊዮን ዶላር ሽያጭ ነው የተካሄደው። ባንዲራውን የሠራው ማን እንደሆነ ገምቱ። የስ ቻይና ከሦስት ነጥብ ስድስት ሚሊዮን ዶላሩ ሽያጭ የሦስት ነጥብ አምስት ሚሊዮኑ ሽያጭ የቻይና ስሪት የአሜሪካ ባንዲራ ነው ሺንግቲያዎሺ ዘንድሮ ለቻይና ትናንሽ ቢዝነሶች ብዙ ወረት አዝንቧል ሰባ ሚሊዮን የኢትዮጵያ ብር ሺንግቲያዎሺ በማንዳሪን ቋንቋ የአሜሪካው ባንዲራ መጠሪያ ነው ከዋክብትና መስመሮች ስታርሴንስታድስ Make God thy gold refine till all success be nobleness and ever again divine. And you know, when I was in school, we used to sing something like this. Listen here. ሰሎሞንን፣ ለዘገባው እናመሰግናለን። የምሽቱ አብይ ርዕሳችን ደርሷል። የተከበራቸው አድማጮች፣ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢትዮጵያና ከአፍሪካ ሕብረት መሪዎች ጋር ለመወያየት ወደ አዲስ አበባ የሚያደርጉትን ጉዞ ተቃውመው በዋሽንግተን ዲሲና አካባቢዋ እንዲሁም ከሌሎች የሰሜን አሜሪካ ግዛቶች የተሰባሰቡ ኢትዮጵያውያን ዛሬ በዋይት ሀውስ ቤተ መንግስት ደጃፍ ተቃውሟቸውን አሰምተዋል። በኢትዮጵያ የሰብአዊ መብት ይዞታ ነጻ የፍትህና የመገናኛ ብዙኃን ተቋማትም እየታፈኑ መሆናቸው ያሳስበናል። ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን ግንኙነት ከመሰረታዊ የዲሞክራሲ መርሆቿ ጋር አንድ ላይ አድርጋ መቃኘት አለባት ሲሉም ተቃዋሚዎች ድምጻቸውን አሰምተዋል። ሄኖክ ሰማግዜር ነው በዋይት ሀውስ ቤተ መንግስት የዛሬውን ሰልፍ ተከታትሎ ዘገባውን ያጠናቀረው የኢትዮጵያ መንግስት የጋዜጠ ኞችን መብት ይጥሳል በማለት ፕሬዚደንት ባራክ ኦባማ ከዚህ መንግስት ባለስልጣኖች ጋር እንዳይገናኙ ድምፃቸውን ሲያሰሙ ከነበሩት ሰልፈኞች መካከል ታዲያ ሰልፉን ሊዘግብ እዚያ የነበረውን ጋዜጠኛ ሲያዋክቡ ተስተውለዋል። ከአደራጆቹ አንዱን ጠይቀን ነበረ። እኛ ከጋዜጠኛው ጋር የግል ችግር ወይም ቂም የለንም ነው የሚሉት። ለማንኛውም ሄኖክ ዘገባውን ይዞ መጥቷል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከኢትዮጵያ መንግሥት ባለሥልጣናትና ከአፍሪካ ኅብረት መሪዎች ጋር ለመወያየት በሐምሌ ወር ወደ ኢትዮጵያ ያመራሉ። በምጣኔ ሀብት ግንኙነት፣ የዴሞክራሲ ተቋማት ግንባታና የደህንነት ትብብር ዙሪያ የዩናይትድ ስቴትስ መንግሥት ከአፍሪካ ጋር ያለውን ግንኙነት ለማጠናከር ያለመ መሆኑን የዋይት ሀውስ ቤተ መንግሥት መግለጫ ያስረዳል። በሌላ ጎን ደግሞ የሰብአዊ መብት ተሟጋች ድርጅቶች በሌላ ጎን የሰብአዊ መብት ተሟጋጅ ድርጅቶች ተቃዋሚዎችና ጋዜጠኞች ወደሚታሰሩባትና የሚዋከቡባት የዲሞክራሲ ተቋማት ወደ ተዳከሙባት ኢትዮጵያ ፕሬዝዳንት ባራክ ኦባማ ማምራታቸውን ተችተዋል። እንደሚታወቀው ሰሞኑን ኢትዮጵያውያን ከተለያዩ የዩናይትድ ስቴትስ ግዛቶች ተሰባስበው ዓመታዊ የስፖርትና የባህል ዝግጅታቸውን በማክበር ላይ ናቸው። በዛሬው ዕለት በዋይት ሀውስ ቤተ መንግስት የተሰበሰቡት ኢትዮጵያውያን ቁጥራቸው ከወትሮ ጠርቀም ያለ በመቶዎች የተቆጠሩ ነበሩ። አረንጓዴ፣ ቢጫ፣ ቀይ ባንዲራቸውን ይዘው ፕሬዚዳንት ባራክ ኦባማ በተቃዋሚዎቹ አገላለጽ አምባገነን ተቃዋሚዎችንና ጋዜጠኞችን የሚያስረው የኢትዮጵያ መንግሥት ጋር መወያየታቸውና ትብብር መፍጠራቸው ዩናይትድ ስቴትስ የተመሠረተችባቸውን መርሆች ይጥሳል ሲሉ ድምፃቸውን አሰምተዋል። በአጠቃላይ በኢትዮጵያ የተቃዋሚ ፓርቲዎች አባላትና ደጋፊዎቻቸው ላይ የሚደርሱባቸውን ወከባና ስርዓቶች፣ እንዲሁም ግድያ፣ በሀገሪቱ በጸረ ሽብር ሕጉ ተከሰው የሚገኙ ጋዜጠኞችና የተቃዋሚ ፓርቲ አባላትና መሪዎች ጉዳይ፣ የፍትህ ነጻነት መጥፋት፣ ሌሎችም የዴሞክራሲና የመልካም አስተዳደር ጉዳዮች ያስቆጣናል። የግንቦት 16ቱ የመቶ በመቶ የምርጫ ውጤት ጥቅስ አሳፋሪ ነው ሲሉ ድምፃቸውን ሊያሰሙ ወደ ዋይት ሀውስ ቤተ መንግስት የወጡት ሰልፈኞች ያስተጋቧቸው ሀሳቦች ነበሩ። ፕሬዚዳንቱ ይችን ሀገር በኦፊሴል መጎብኘታቸው ፈላጭ ቆራጭ ነው ያሉትን የኢትዮጵያውን አስተዳደር እውቅና መስጠትና አሜሪካ የቆመችለትን ነፃነትና ሰብአዊነትን ማጣጣል ነው ብለዋል። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ የጋዜጠኞችን መብት ትጥሳለች፣ ታስራለች ወዳሏት ኢትዮጵያ የሚያደርጉትን ጉዞ ለመቃወም በዋይት ሀውስ የተሰባሰቡት ሰልፈኞች በዛሬው እለት የቪኦኤ ጋዜጠኛን ሲያዋክቡና የአካል ጥቃት ሲያደርሱ ታይተዋል። በጥቃቱ ወቅት በጋዜጠኛው አንገት ተንጠልጥሎ የነበረው የጋዜጠኛ መታወቂያ ካርድን መንጭቀው ጥለዋል። ሌሎችም ከጀርባው ሲረግጡት ተስተውለዋል። ሁኔታውን የዋሽንግተን ዲሲ ፖሊስ፣ የዲሲ የህዝብ መናፈሻ ፓርክ ፖሊስ፣ ስክሬት ሰርቪስ አውቀውት የጠፋውን መታወቂያ እየተፈለገ ይገኛል። በዩናይትድ ስቴትስ መዲና በዋይት ሀውስ ቤተ መንግስት ፊት ለፊት የደረሰውን ወከባና አካላዊ ጥቃት ለመከታተል በፌስቡክ ቪኦኤ አማሐሪክና በድረገጻችን ቪኦኤ ኒውስ ዶት ኮም አማሐሪክ ቪዲዮውን መመልከት ይቻላል። የዩናይትድ ስቴትስ ፕሬዚዳንት በአዲስ አበባ ጉዟቸው ከሚያተኩሩባቸው የምጣኔ ሀብት የደህንነትና ሌሎች የመልካም አስተዳደር ጉዳዮች በተጨማሪ የዴሞክራሲና የሰብአዊ መብት ይዞታዎችን አስመልክቶ ከኢትዮጵያ መሪዎች ጋር እንደሚነጋገሩ የገለጹት በቅርቡ ከአሜሪካ ድምፅ ሬዲዮ ጋር የተነጋገሩት የቀድሞ የዩናይትድ ስቴትስ አምባሳደር በኢትዮጵያ አሁን ደግሞ የዓለም አቀፍ ግንኙነት መምህር ዴቪድ ሽን ናቸው። በአጀንዳቸው ላይ የሰፈረው ምን እንደሆነ እንዲህ ነው ብዬ በእርግጠኝነት መናገር አልችልም። ይሁን እንጂ በውይይታቸው ውስጥ የኢትዮጵያን የዲሞክራሲ ሂደትና የሰብአዊ መብቶች ጉዳይ ሳያነሱ የሚቀሩ አይመስለኝም። ይህንን የሚያደርጉት በአደባባይ ነው ወይስ በሌላ መንገድ ራሱን የቻለ ጉዳይ ነው። ብዙ ጊዜ እንዲህ አይነት ውይይቶች የሚካሄዱት በግል ነው። በአደባባይም ብዛም አወሯቸውም። ምናልባት ይህንን ለሕዝብ ለመንገር የጋዜጣዊ መግለጫ ወይም ሌሎች አጋጣሚዎችን ሊጠቀሙ ይችሉ ይሆናል። ዩናይትድ ስቴትስ ከኢትዮጵያ ጋር እንዳላት ሁሉ በጎ ግንኙነት ካላቸው አገሮች ጋር የምትከተለው ፖሊሲ እንዲህ አይነት ጉዳዮችን ከአደባባይ ይልቅ በግል ወይም በዝግ አንስቶ መወያየቱን ነው። የዩናይትድ ስቴትስ መንግስት ለኢትዮጵያ በሚሰጠው የልማት እርዳታና የሰብአዊ መብት ድርጅቶች ስለ ሀገሪቱ የመብት አያያዝ ለሚያሰሟቸው ስሞታዎች ሚዛናዊነት ዴቪድ ሽን አስተያየታቸውን አክለዋል። ይሄ እኮ በጣም ስስ ብልት ያለው ሚዛን ነው። ዩናይትድ ስቴትስ ካላት ሰፊው ጥቅሟን አኳያ ከብዙዎቹ የአፍሪቃ ሀገሮች ጋር ካላት ግንኙነት ጋር ሲተያይ ከኢትዮጵያ ጋር ያላት ይበልጥ አስቸጋሪ ናቸው ከሚባሉት ግንኙነቶቿ አንዱ ነው። በግልጽ እንደሚታወቀው የዩናይትድ ስቴትስ ስጋት በአንድ በኩል የዲሞክራሲያዊ ስርዓት ግንባታ ሂደት ሲሆን በተመሳሳይ ጊዜ ደግሞ ኢትዮጵያ በአካባቢው ሰላም በማስከበርና ስደተኞችን በማስተናገድ ስለምታበረክተው አስተዋጽኦ የወዳጅነት ግንኙነቱ እንዲቀጥል ማድረግ ነው። ኢትዮጵያ ከታህሳስ 2007 ዓ ም ወዲህ ባለው ጊዜ በአፍሪካ እጅግ ግዙፋ ስደተኛ ተቀባይ ሀገር ነች። ስለዚህ የሰብአዊ መብቶች ጥበቃና የዲሞክራሲን ጉዳይ ስናነሳ እነዚህንም ጉዳዮች አንድ ላይ ማየት ይገባናል። የዛሬው ሰልፍ በዚህ መልኩ ተጠናቋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነኝ ከዋይት ሃውስ በዘገባው ስምሪት ላይ በጋዜጠኛው ላይ ስለደረሰው ወከባና ጉሸማ ከሰልፉ አደራጅ ክፍሎች መካከል የአንዱን የዲሲ የጋራ ግብረ ኃይል ተጠሪ የሆኑትን አቶ መኮንንን አነጋግረናል። በጣም አመሰግናለሁ። ኤኖክ ሰማግዜርን በሰልፉ ፊት ለፊት አይቼው ነበረ። ካሜራ ይዞ ሊዘግብ እንደመጣ ኦብቪየስሊ በዛ ስፍራ ላይ እንደነበረ ተመልክቻለሁ። ሄኖክን ዛሬ ብቻ አይደለም ብዙ ጊዜ ሰልፍ በምናደርግበት ጊዜ ተገኝቶ እንደሚዘግብ አውቃለሁ። ኢንተርቪው ኢንተርቪውም የሰጠንበትም አጋጣሚ አለ። ታስክ ፎርሱ ከሱ ጋር ምንም ምንም ፐርሰናል የሆነ ምንም አይነት ኢሹ የለውም። ግን ሄኖክ ሰማእግዜር በአብዛኛው ኢትዮጵያዊ ያለው ኢምፕሬሽን ያለውን ስርዓት በኢትዮጵያ ውስጥ ያለውን ስርዓት ይደግፋል ተብሎ ስለሚታመን እንደገና ደግሞ አሁን በቅርቡ ታስታውሽ እንደሆነ መቶ ፐርሰንት ያሸንፈውን የኢህአዴግን የኢህአዴግን መንግስት ምርጫ በኢትዮጵያ ውስጥ ሄዶ ልክ ፍትሐዊ ምርጫ እንዳለ አድርጎ ዘግቦ በማምጣቱ ብዙ ኢትዮጵያኖች በሱ በጣም ደስተኞች አይደሉም እና ከዚህም የተነሳ እንደውም ስንመክረው ነበረ። ምናልባት በደንብ አስተውሎኝ ሊሆን ይችላል። እዛ ቦታ ላይ ከበውት ከነበሩት እዛ የሰልፍ ከመጡት ሰውን ወደ ቦታው እንዲመለስ አጀንዳችን እኛ ከማንም ጋር ፐርሰናል የሆነ ግጭት መፍጠር አይደለም እያልኩኝ ስመለስ በደንብ አስተውሎ ሊሆን ይችላል። እንደገና ደግሞ መጨረሻ ላይ መጥቼ በአካል ሄኖክ እባክን አንተ ከቪኦኤ ዘገባ ፒክ ለማድረግ ስትመጣ፣ በአንተ ቦታ ሌላ ሰው ቢሆን ይሻላል። ኢትዮጵያውያኖቹ ይሄንን ሰልፍ ጉዳይ ብለው ይዘው የመጡ ሰዎች በሙሉ ሄኖክን በጥሩ ዓይን ስለማያዩት ካለው ስርዓት ያ ቆራኝ ሰው ስለሚያዩት እባክን ሌላ ሰው በአንተ ቦታ ይምጣ ብዬ እየነገርኩት ነበር እና ከፖሊስ ፓርክ ፖሊስም ጋር ይሄንን ጉዳይ ስንነጋገር፣ እንግዲህ ምንድን ነው። አቶ መኮንን ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝታቸውን እንዲሰርዙ ሰልፈኛው ከጠየቀበት ምክንያት አድርጎ ካቀረበው አንዱ የኢትዮጵያ መንግስት የፕሬስ ነጻነትን ያፍናል የሚለው ነው። እናንተ ዋይት ሃውስ ፊት ለፊት ባደረጋችሁት ሰልፍ የተፈጸመው ተግባር ከዚህ ጋር የሚጋጭ አይሆንም? በሰላማዊ መንገድ ጥያቄን ማቅረብ አይቻልም? ወይዘሮ ቆንጅት፣ አሁንም ቅድም እንዳልኩሽ ሄኖክ ሰማግዜር ጋር ግጭት የፈጠረው የዋሽንግተን ግብረ ኃይል አይደለም ወይም የዲሲ ግብረ ኃይል አይደለም። ኢንዲቪጁዋሎች የሱን ዘገባ የማይወዱ ኢትዮጵያኖች ሄደው ተጋጩት እንጂ እኛማ ለሰብአዊ መብት መከበር ለጋዜጠኞች መብት ሁሌ ስንሟገድ ስንከራከር የኖርን አሁንም ያለን ሰዎች መሆናችን እሱም የሚያውቀው ጉዳይ ነው እና አሁን ለጠየቅሽን ጥያቄ ምንም ከዲሲ ግብረ ኃይል ጋር የሚያገናኘው ጉዳይ አይደለም። በጣም አድርጌ አመሰግናለሁ አቶ መኮንን። እኔም በጣም አመሰግናለሁኝ። ቪኦኤ የተከበራችሁ አድማጮች፣ የአርብ ምሽት ፕሮግራማችን ይቀጥላል፣ አብራችሁን ቆዩ። ቀጣዩ አፍሪካ በጋዜጦች ባዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በአስር ዓመታት ውስጥ ሳተላይት የማምጠቅ ዕቅድ እንዳላት ተገለጸ። ኢትዮጵያ በአረንጓዴ ኤነርጂ ማትኮሯ ታወቀ። የአፍሪቃ ደካማ የመብራት ኃይል አቅርቦት ኢኮኖሚዋን እያጫጨ ሕዝቡንም እያበሳጨ እንደሆነ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው። ተርኪሽ ዊክሊ የተባለ በቱርክ የሚወጣ ድረገጽ ኢትዮጵያ እንደ አውሮፓ አቆጣጠር በ2025 ዓ ም በ10 ዓመታት ውስጥ ማለት ነው ከዓለም አቀፍ የጠፈር ጣቢያ ጋር የመቀላቀል እቅድ አላት በሚል ርዕስ ባቀረበው ጽሑፍ የኢትዮጵያ መንግሥት በጠፈር ሳይንስ ምርምርና በልማት የሚመድበውን መዋለ ነዋይ ከፍ እያደረገ ነው ይላል። በኢትዮጵያ የመጀመሪያው የጠፈር ምርምር ማዕከል እስከ 2025 ዓ ም ባለው ጊዜ ውስጥ በአስር ዓመታት ውስጥ ማለት ነው ሳተላይት ለማምጠቅ ሲዘጋጅ እንደቆየ ገልጿል። ማዕከሉን ከሶስት ዓመታት በፊት እንጦጦ ተራራ ላይ የመሰረተው የኢትዮጵያ የጠፈር ሳይንስ ማህበር እንደሆነ ተርኪሽ ዊክሊ የተባለው ድረገጽ ዘግቧል። የኢትዮጵያው የጠፈር ማህበር ከ11 ዓመታት በፊት የተመሰረተው ከተለያዩ የሳይንስ ዘርፎች በተሰባሰቡ ወደጎቦች እንደሆነ አላማውም ስለ ጠፈርና ስለ ሳይንስ ጉዳዮች ህዝብን ማንቃት መሆኑን ድረገጹ ዘግቧል። በማዕከሉ የየብስ ጥናት ክፍል ኃላፊ ዶክተር ቱሉ በሻ ሳተላይት ወደ ጠፈር መላክ ማለት ኢትዮጵያ የሚያስፈልጋትን መረጃ ከሌሎች ሀገሮች ሳተላይቶች ለማግኘት ከመጠየቅ ትድናለች ማለት እንደሆነ አስገንዝበዋል። ከኢትዮጵያው የጠፈር ምርምር ማዕከል በተገኘው ዜና መሰረት ከሌሎች ሀገሮች ሳተላይቶች አስፈላጊውን መረጃ ለማግኘት ኢትዮጵያ በየአመቱ ወደ አንድ ሚሊዮን ዶላር የሚጠጋ ገንዘብ ታወጣለች። ኢትዮጵያ በምታመጥቀው ሳተላይት የሚገኘው መረጃ ኢትዮጵያውያን ተመራማሪዎች እንዲሁም ኬንያን፣ ኡጋንዳን፣ ታንዜኒያንና ብሩንዲን ከመሳሰሉት ሀገሮች የተወከሉ ተመራማሪዎች እንደሚጠቀሙበት ዘገባ አውስቷል። የጠፈር ምርምሩ ማዕከል ከፊንላንድ የጠፈር ሳይንስ ቴክኖሎጂ ጋር የመግባባት ሰነድ እንደተፈራረመ ዶክተር ቱሉ በሻ ገልጸው ሕልማችንን እውን ለማድረግ ወሳኝ ነው ማለታቸውን ተርኪሽ ዊክሊ ድረገጽ ጠቅሷል። ይሁንና በሙያው የሰለጠኑ ሠራተኞችና የዘመናዊ ቴክኖሎጂ እጥረት ችግር እንደተፈጠረባቸው ዶክተር ቱሉ ሳይጠቅሱ አላለፉም። ክፍተቱን ለማጥበብ ሲባል በዩኒቨርሲቲዎች የፈጠራ ሳይንስ ትምህርት ለመስጠት ጥረት እየተደረገ መሆኑን የኢትዮጵያ የጠፈር ሳይንስ ማህበር ዋና ሥራ አስኪያጅ አቶ አማረ ባቡ ገልጸዋል። መንግሥት በቅርቡ በትግራይ ክልል የሮኬት ማምጠቂያ መሠረት በመጣሉ በጠፈር ምርምርና ልማት ላይ የሚደረገው ጥረት ትኩረት እየሰጠበት ሳይሆን አይቀርም የሚል ስሜት አሳድሯል ሲል ተርኪሽ ዊክሊ ድረገጽ ላይ የወጣው ጽሑፍ አመላክቷል። ገልፍ ታይምስ የተባለ በቃታር የሚታተም ዕለታዊ ጋዜጣ ድረገጽ በበኩሉ አዳማ ስላለው የነፋስ መብራት ኃይል ማመንጫ ጣቢያ ሲዘግብ አዳማ የሚገኙት አለታማ ኮረብታዎች ነፋስ በሚበዛበት አካባቢ ከአህጉሪቱ ግዙፍ ከሚባሉት የነፋስ የመብራት ኃይል ማመንጫ ቦታዎች መሆናቸውን ይገልጻል። የካቲት ወር ላይ ድርቅ በሚሆንበት ወቅት ከነፋሱ ኃይለኛነት የተነሳ እዚህ መቆም እንኳን አይቻልም ሲሉ 102 የሚሆኑ በቻይና የተሰሩ የነፋስ መቅዘፊያ ምሰሶዎች መሐንዲስ አቶ ሰለሞን ይስማው መናገራቸውን ጠቅሷል። ምሰሶዎቹ የሰባ ሜትር ርዝመት እንዳላቸው ድረገጹ ጨምሮ ገልጿል። ባለፈው ወር በአዳማ የተጀመረው በነፋስ የኤሌክትሪክ ኃይል ማመንጫ ተቋም የ153 ሜጋዋት የመብራት ኃይል የማመንጨት ብቃት አለው። ይህም ከሳራ በመለስ ካሉት በነፋስ የመብራት ኃይል ማመንጫ ጣቢያዎች ግዙፍ እንዲሆን ኢትዮጵያ ካሉት ሶስት ግዙፍ የነፋስ ማመንጫ ኃይሎችም አንዱና አዲሱ ያደርገዋል ሲል ገልፍ ታይምስ ድረገጽ ጠቁመዋል። በአሁኑ ወቅት የነዳይ ዘይትም ሆነ የጋዝ ሀብት የሌላት ኢትዮጵያ ፈጣኑን የኢኮኖሚ እድገቷን ለማንቀሳቀስ ከከርሰ ምድሯ በሚገኘው በቀላሉ የማይገመት ሀብቷ ላይ እያተኮረች መሆኗን ዘግባ ያወሳል። ኢትዮጵያ በአባይና በኦሞ ወንዞችም የመብራት ኃይል ማመንጫ ግድቦች እየሰራች ነው። ሆኖም የግድቦቹ ሁኔታ ሊገኝ በሚችለው የዝናብ መጠን የተወሰነ ይሆናል። ኤሌክትሪክ የሚያመነጭ ሰፊ የውሃ ምንጫ አለን፣ ነገር ግን በድርቅ ጊዜ የግድቦቹ የውሃ መጠን ይቀንሳል። በነፋስ የሚሰራው የኤሌክትሪክ ማመንጫ ኃይል ግን እንዲህ አይነት ችግር አይገጥመውም ሲሉ አቶ ሰሎሞን ይስማው መናገራቸውን ገልፍ ታይምስ ጋዜጣ ድረገጽ ገልጿል። ኢትዮጵያ ውስጥ ከፍተኛ የኤነርጂ አስፈላጊነት አለ። 94 ሚሊዮን ይሆናል ለሚባለው ኢትዮጵያ ሕዝብ 75 ከመቶ የሚሆኑት ከብሔራዊ የመብራት ማከፋፈያ መረብ ጋር የተያዙ አይደሉም። የሀገሪቱ የኤነርጂ ሚኒስቴር እንደሚለው በሀገሪቱ እየጨመረ በመሄድ ላይ ያለው የኤሌክትሪክ ኃይል ፍላጎትን ለማሟላት የኤሌክትሪክ አቅርቦቷን በየአመቱ በ20 ና በ25 ከመቶ ከፍ ማድረግ ይኖርባታል። በትልቅነቱ ከዚህ የበለጠና 300 ሜጋዋት የመብራት ኃይል ያመነጫል የሚባል ሌላ በነፋስ ኃይል የኤሌክትሪክ መብራት የሚያመነጭ ተቋም ከጅቡቲ ጋር በሚዋሰነው ድንበር አጠገብ ባለው አይሻ ምድረ በዳ ላይ እንደሚገነባ ገልፍ ታይምስ የተባለው በቃታር የሚታተም ዕለታዊ ጋዜጣ ድረገጽ ዘግቧል። የኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ በአፍሪቃ ያለው የኤሌክትሪክ መብራት ማሰራጫ መረብ ድክመት የአህጉሯን ኢኮኖሚ እያጫጨ ህዝቡንም እያበሳጨ ነው ሲል ባቀረበው ጽሁፍ ከሰሐራ በመለስ ያሉት የአፍሪቃ ሀገሮች አጠቃላይ የመብራት ኃይል ማመንጫ አቅም ከደቡብ ኮሪያ ያነሰ ነው ካለው፣ የአፍሪቃ የመብራት ኃይል ማመንጫ መጠንም በመሠረተ ልማቶች መቆርቆዝ ምክንያት አንድ አራተኛው አይሰራም ይላል። ከሰሐራ በመለስ ባሉት የአፍሪቃ ሀገሮች በመብራት ኃይል ረገድ የሚታየው ድክመት በኢኮኖሚ እድገት ደቡብ አፍሪቃን በልጣ ከአፍሪቃ የዋናነቱን ቦታ በያዘችው ናይጄሪያ እንደተንጸባረቀ ያትታል። የናይጄሪያ ግሪድ ወይም የመብራት ኃይል ማከፋፈያ መረብ የሚያቀርበው መጠን አነስተኛ በመሆኑ ሀገሪቱ በአብዛኛው የምትንቀሳቀሰው በግል ጄኔሬተሮች መሆኑን ጨምሮ ገልጿል። አብዛኞቹ የናይጄሪያ ኩባንያዎች ከብሔራዊ የኤሌክትሪክ መብራት ኃይል ማከፋፈያ የሚያገኙት መብራት በቀን አራት ሰዓት አይሞላም። የሀገሪቱን የመብራት ኃይል ዘርፍን ለማሻሻል ከተመደበው 20 ቢሊዮን ዶላር አብዛኛው በሙሰኛ ባለሥልጣኖች ኪስ ሳይገባ እንዳልቀረ የምዕራብ አፍሪቃ የገንዘብና የኢኮኖሚ አስተዳደር ዋና ሥራ አስኪያጅ አክፓን ኤክፖ መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። በደቡብ አፍሪቃም ኤስኮም በተባለው የመንግሥት ይዞታ የምራት ማከፋፈያ ኃይል የሚቀጠሩት ኃላፊዎች በብቃታቸው ሳይሆን ባላቸው የፖለቲካ ግንኙነት በመሆኑ የአስተዳደር ጉድለት አለ ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ይህ ክስተት የሚያመላክተውም በአገር ደረጃ የአስተዳደር ጉድለትን ብቻ ሳይሆን በተጠቃሚው ሕዝብ ላይ የሚያደርሰው ችግር ነው። ምግብ በምታበስልበት ጊዜ ወይም ልጅህ ለፈተና ሲያጠና በመሃሉ የኤሌክትሪክ መብራት ሲቋረጥብህ በቀጥታ የሚጎዳው ህዝቡ ነው ሲሉ የኤነርጂ ጠቢብና በኬፕታውን ዩኒቨርሲቲ አስተዳደር ትምህርት ፕሮፌሰር አንተን ኤበርሃርድ እንዳስገነዘቡ ዘገባው ጨምሮ ገልጿል። የአፍሪቃ የመብራት ኃይል አቅርቦት ፍላጎት አብይ ዓለም አቀፍ ጉዳይ ሆኗል። ቻይና በመላ አህጎሪቱ ለሚታዩት የኤሌክትሪክ መብራት ኃይል ውጥኖች ገንዘብ በማበደር ረገድ የቀዳሚነቱን ቦታ ይዛለች። የእስያ የዩናይትድ ስቴትስና የአውሮፓ የግል ኩባንያዎችም ለብዙ ሀገሮች የኤሌክትሪክ መብራት እንደሚያቀርቡም ዘገባው አክሏል። ፕሬዝደንት ኦባማ ከሁለት ዓመታት በፊት አፍሪቃን በጎበኙበት ወቅት የአህጉሪቱ የመብራት ኃይል አቅርቦት መሻሻል እንዳለበት በመረዳት ፓወር አፍሪካ በሚል ስያሜ ሰባት ቢሊዮን ዶላር መመደባቸው ይታወቃል ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩን። የተከበራችሁ አድማጮች አንድ ምላሽ ሰጥተን ይሆናል የምንሰናበተው። በዋይት ሀውስ የተቃውሞ ሰልፍ ላይ በጋዜጠኛ ሄኖክ ላይ ስለደረሰው ጥቃት ምላሽ የሰጡንን አቶ መኮንንም በድጋሚ እናመሰግንና በሰጡን አንድ አስተያየት ላይ ግን የዝግጅት ክፍላችን ምላሽ ከወዲሁ ሰጥቶ ያልፋል። ትዝታ በላቸው የዝግጅት ክፍሉ ዋና የፕሮግራሙ ዋና አዘጋጅ ነች። መልሳላት። ቆንጅት፣ አመሰግናለው። አቶ ሞክንን ሄኖክ ስለ ኢትዮጵያ ምርጫ ሲዘግብ መቶ በመቶ የሚለውን በመቶ ድምጽ የኢትዮጵያ መንግስት አሸነፈ የሚለውን ደግፎ ወይንም ትክክል እንደሆነ አድርጎ እንደሚያቀርብ ቅድም ቀደም ባለው ዝግጅት ተናግረው ነበረ። ስህተት ይመስለናል። እሱ ሄኖክ ስለ ኢትዮጵያ ምርጫ የላከልን ዘገባ የአሜሪካ ድምፅ ራዲዮ የስራ መስፈርትን ያሟላ ሚዛናዊ፣ ተጨባጭ በሆኑ ክስተቶች ላይ የተመረኮዘና ሁሉን አጠቃላይ የተሟላ የአድማጮችን፣ የተቋሚዎችንም፣ የመንግስትንም ያጠቃልለ ነበር ለማለት እወዳለሁ። መልካም። እናመሰግናለን ትዝታ። የቀረውን እንግዲህ ከዌብሳይታችን ስለ ምርጫ የተዘገበው በሙሉ ዌብሳይታችን ላይ ያለ አድማጮች ራሳቸው ሊያዳምጡና የራሳቸውን ግንዛቤ ሊወስዱ የራሳቸውን ግንዛቤ በዙሪያውም የራሳቸውን አስተያየት እንዲሰጡ ከወዲሁ እንጋብዛለን። አቶ መኮንንም አይጥፉብን። እናመሰግናለን በድጋሚ እንግዲህ አንድ ሙዚቃ አሰምተን ይሆናል የምንሰናበታችሁ ሲሆን። ክቡራትና ክቡራን ለምሽቱ ያሰናዳ ናቸው ዝግጅቶች በዚሁ ይጠናቀቃሉ። ጽዮን ግርማ ነች ዝግጅቱን የመራችው። የነገውን የአሜሪካ የነጻነት በዓል ጁላይ ፎርድ ምክንያት በማድረግ የሬይ ቻርልስን አሜሪካ ደ ቢውቲፉልን እየሰማችሁ እንድት ወደ ትግርኛ ክፍል እንድትሸጋገሩ ከወዲሁ እንሰናበታችኋለን። ደህና ደሩ።